ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ ፕሮግራም አሁን ጀመረ። ምርጫ 2007 የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የጅማ አባ ጅፋር አውሮፕላን ጣቢያ መርቀው ከፈቱ። ዝርዝሩን በዕለቱ አብሬ እንመለከታለን። ሌሎች በርከት ያለ ወቅታዊ ርዕሰ ጉዳዮች ዙሪያ የተጠናከሩ ዘገባዎችና ቃለምልልሶችም ለምሽቱ ይዘናል። ዜናውን ተከትሎ በሚቀርበው የዜና መጽሔት ትንታኔና በሁለተኛው አጋማሽ እንደ ቅደም ተከትላቸው ይሰማሉ። ጤና አስጥልን ክቡራትና ክቡራን አድማጮች ከዛሬ ረቡዕ ግንቦት 12 2007 ዓ ም ዝግጅታችን ጋር አስተናጋጃችኋሉ አ ከበደ ከፕሮግራም አቀናባሪ የጽዮን ግርማና ከስርጭት መሐንዲሱ ጋር እስከ ምሽቱ አንድ ሰዓት ተኩል አብረናችሁ እንዘልቃለን። አሁን ለቀዳሚ የሰዓቱ የዓለም ዜና አዲሱ አበበ። እንደምን አምሽታችኋል? የብሩንዲው ፕሬዝዳንት ፒየር እንኩሩንዚዛ የምክር ቤታዊውንና የአካባቢ ምርጫውን እስከ መጪው ግንቦት 28 ቀን ድረስ ለማራዘም መስማማታቸውን በፊርማ አረጋገጡ። ፕሬዚዳንቱ ከዚህ ስምምነት የደረሱት በቅርቡ የተካሄደባቸውን የመፈንቅለ መንግስት ሙከራ ተከትሎ መሆኑ ነው። ዜናውንም የብሩንዲው ምርጫ ኮሚሽን ፕሬዚዳንት ፒየር ክላቨር እንዲያጋጊሬ ናቸው ለቪኦኤ ፈረንሳይኛ አገልግሎት ያረጋገጡት። ስምምነት የተደረሰበት አዲስ የፓርላማ ምርጫ በ10 ቀናት የተራዘመ ቢሆንም ኮሚሽኑ ለመጪው ሰኔ 19 ቀን የተያዘውን ፕሬዝዳንታዊ ምርጫ ያራዝም አያራዝም የታወቀ ነገር የለም። በእስላማዊው መንግስት አማጺ ቡድን የተያዘችውን የኢራቋን አንባር ክፍለ ሀገር ዋና ከተማ ራማዲን ለማስለቀቅ በተያዘው እቅድና ውሳኔ መንግስታቸው ከኢራቁ ጠቅላይ ሚኒስትር ጋር እንደሚተባበር የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ አረጋገጡ። የኢራቅ ኃይሎችና የሻይት ሚሊሻዎች በምዕራባዊቷ ከተማ አሁንም እንደተሰበሰቡ መሆናቸው ተሰምቷል። እነዚህ ኃይሎች ከዚህ ቀደም ባደረጉት ተመሳሳይ ቅንጅት የቲክሪት ከተማን ማስለቀቃቸው አይዘነጋም። ፔንታገን ማለትም የዩናይትድ ስቴትስ ግርታ አድማጮች ፔንታገን ማለትም የዩናይትድ ስቴትስ መከላከያ ሚኒስቴር እንዳስጠነቀቀው ግን ወታደሮቹ ከተማዪቱን ጥለው በሸሹበት ወቅት በርካታ ጦር መሳሪያ አምትተው ስለወጡ የአሁኑ ኦፐሬሽን ከፍተኛ ጥረት ሊጠይቅ ይችላል ተብሏል። ቤን ኮናብል በራንድ ኮርፖሬሽን ክልላዊ ተንታይ ናቸው። ዛሬ ረቡዕ ለቪኦኤ ሲናገሩ የተለያዩ ታንኮችንና ከባድ ጦር መሳሪያዎችን ጥሎ ለወጣ ሰራዊት የአሁኑ የመልሶ ማጥቃት እርምጃ በቀላሉ የሚታይ አይሆንም ብለዋል። ተቀባይ አተው ባህር አካባቢ ለሚገኙ ብዙ ሺህ ስደተኞችና የሰዎች ተናጋጅ ሰለባዎች ኢንዶኔዥያና ማሌዥያ ጊዜያዊ መጠለያ ለመስጠት መሰማታቸው ተገለጠ። ይህ ዜና ዛሬ ረቡዕ ይፋ የሆነው ከዚህ ቀደም ስደተኞችን ላለመቀበል ቸልተኝነት የሚያሳዩት የደቡብ ምስራቅ መንግስታት ማለትም የማሌዥያ፣ የታይላንድና የኢንዶኔዥያ ውጭ ጉዳይ ሚኒስትሮች ስብሰባ ካደረጉ በኋላ መሆኑ ነው። የተባበሩት መንግስታት ድርጅት ቀደም ሲል እነዚህ መንግስታት ለስደተኞች በሮቻቸውን እንዲከፍቱ ጥሪ ማቅረቡ አይዘነጋም። አሁን በተደረሰ ስምምነት መሰረት ታዲያ ማሌዥያና ኢንዶኔዥያ ወደ ሰባት ሺህ ለሚገመቱ ስደተኞች መሰረታዊ የሰብአዊ እርዳታ ያቀርባሉ ብለዋል የማሌዥያው ውጭ ጉዳይ ሚኒስትር አኒፋህ አማን። ሳይንቲስቶችና ዓለም አቀፍ ተቆጣጣሪዎች በኢራን የሳይንስና ወታደራዊ ተቋም ውስጥ መግባት እንደማይፈቀድላቸው የኢራኑ የበላይ መንፈሳዊ መሪ አያቶላ ሆሚኒ አስታወቁ። አያቶላው ዛሬ ረቡዕ እንደተናገሩት ከዓለም ሀያላን ጋር በሚደረገው የኒኩሊየር ስምምነት ኢራን ትርፍ ወይም የተንዛዛ ጥያቄዎችን አታስተናግድም። በኢራን የኒኩሊየር ጦር መሳሪያ ስምምነት የሚወያዩት የራሷ የኢራንና፣ የብሪታንያ፣ የዩናይትድ ስቴትስ፣ የፈረንሳይ የቻይና የሩሲያና የጀርመን ተደራዳሪዎች መሆናቸው ይታወቃል። እንደ አውሮፓ አቆጣጠር ባለፈው መጋቢት 18 ቀን በቱኒዚያው ሙዚየም ውስጥ ከደረሰውና ለ22 ሰዎች ሞት ምክንያት ከሆነው ጥቃት ጋር በተያያዘ የኢጣሊያ ፖሊሶች አንድ ተጠርጣሪ የሞሮኮ ዜጋ በቁጥጥር ስር አዋሉ። ፖሊሶቹ ዛሬ ረቡዕ ለጋዜጠኞች በሰጡት ቃል እንደገለጡት የ22 ዓመቱ ተጠርጣሪ የተያዘው ሚላን አጠገብ ባለችው ጋጂዋኖ ከተማ ውስጥ ነው። እስሩ የተፈጸመው በጸረ ሽብር ፖሊሶች ሲሆን ዛሬ ማምሻውን ተጨማሪ መረጃዎችም ይፋ ይሆናሉ ተብሏል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። ሰላምታ። አዲሱ አበበን ለሰዓቱ የዓለም ዜና አመሰግናለሁ። ከምሽቱ ሶስት ሰዓት ላይ ከተጨማሪ የሰዓቱ የዓለም ዜና ዝርዝር ጋር ይመለሳል። አሁን ወደ ቀዳሚው የሰዓቱ አብይ ዘገባ የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በትላንትናው ዕለት በጅማ ከተማ የአውሮፕላን ማረፊያ ማስፋፊያ ፕሮጀክት መርቀው ከፍተዋል። በጅማ ከተማ ወደፊት የሚገነባው የኢንዱስትሪ ዞን የመሰረት ድንጋይም አኑረዋል። ከጅማ ቦንጋ 110 ኪሎ ሜትር ርቀት ያለው የአስፋልት መንገድም መርቀዋል። ጠቅላይ ሚኒስትሩና ሌሎች የመንግሥት ባለስልጣናት ባለፉት ሁለት ሳምንታት በርካታ የመሠረተ ልማትና የሕዝብ አገልግሎቶችን ሲመርቁ መሰንበታቸውም ተዘግቧል። ባልደረባችን ሄኖክ ሰማ ጊዜር በትላንትናው ዕለት በጅማ ከተማ ተገኝቶ ስነ ስርአቱን ተከታትሏል። የከተማዋንና የአጎራባቸው ገጠር መንደር ነዋሪዎች አስተያየቶችም አካቷል። እንሆ የሪፋ ሮ ስነ ስርአት ይከናወናል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በዛሬው ዕለት በጅማ ከተማ መርቀው የከፈቷቸው የመጓጓዣ መሰረተ ልማቶች ወደ አንድ ቢሊየን ብር የሚጠጋ ገንዘብ ወጪ የተደረገባቸው መሆኑን የኢትዮጵያ መንግስት አስታውቋል። በ1956 ዓ ም ስራ የጀመረው የጅማ አባ ጅፋር የአውሮፕላን ማረፊያ ጣቢያ ከ250 ሚሊዮን ብር በላይ ወጥቶበት ትላልቅ አውሮፕላኖችን ለማሳረፍ የሚያስችል ብቃትና በአንድ ጊዜ መንገደኞችን የመቀበልና የመሸኘት አቅሙን በሶስት እጥፍ አሳድጎ 118 ወጪና ገቢ መንገደኞችን በተመሳሳይ ወቅት የመቀበል ብቃት ማግኘቱን መንግስቱ አስ አስታውቋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ወደ ተለያዩ አካባቢዎች በመጓዝ የምረቃ ሪባኖችን ሲቆርጡና የመሰረት ድንጋይ ሲያኖሩ ነው የሰነበቱት። የጅማን ሕዝብ እንኳን ደስ ያላቸው ካሉ በኋላ የአውሮፕላን ማረፊያ ጣቢያውን መገንባት ለምን እንዳስፈለገ አብራርተዋል። በታዋቂው የጅማ ንጉስ አባጅፋር ስም የተሰየመው ይህ ዘመናዊ የአውሮፕላን ማረፊያ ከነ ሙሉ ቁሳቁሶቹ በመጠናቀቁ ምክንያት በማድረግ በመካከላችሁ ተገኝቼ ይህንን በዓል ተካፋይ ለመሆን በመቻሌ የተሰማኝን ልባዊ ደስታ እየገለሱ እንኳን ለዚህ ያደረሰን እላለሁ። ይህ አውሮፕላን ጣቢያ መሰረታዊ የሆኑ ምክንያቶች ስላሉት ነው የተገነባው። በመጀመሪያ ደረጃ የትራንስፖርት አገልግሎት በአካባቢው ላለው ህዝብ፣ ኢንቨስተሮችን ጨምሮ የጅማ ዩኒቨርሲቲ ተመራማሪዎች፣ ሌሎች ቱሪስቶች ወደዚህ አካባቢ በፍጥነት እንዲመጡ እና በዚህ አካባቢ ያለውን እምቅ የቱሪስትና የተፈጥሮ ሀብት ልማት ላይ ለማዋል በማሰብ ነው። ከሁሉ በላይ የጅማ አካባቢ ያለው የተፈጥሮ ሀብት ተዝቆ የማያልቅ እንደመሆኑ መጠንና እንደ ማንኛውም ታዳጊ አገር ኢኮኖሚያችን የተመሰረተው በግብርና እንደመሆኑ መጠን ግብርናችንን በማዘመን ወደ ከፍተኛ እሴት የሚጨምሩ ግብርና ለመቀየር ብሎም ለዓለም ገበያ ለማምረት በቀጥታ ከዚህ አውሮፕላን ማረፊያ ወደ ዓለም ገበያዎች ለመብረር እና ለመጫን አስፈላጊ ስለሆነ ነው የተመሰረተው። ጠቅላይ ሚኒስትሩ በዛሬ ውሏቸው ሁለተኛ ስራቸው ጅማን ከቦንጋ የሚያገናኘውን የ110 ኪሎ ሜትር የአስፋልት መንገድ መመረቅ ነበር። የኢትዮጵያ መንገዶች ባለሥልጣን ቃል አቀባይ አቶ ሳምሶን ወንድሙ የመንገድ ስራው ከኢትዮጵያ መንግስት የልማት በጀትና ከአፍሪካ ልማት ባንክ በተገኘ ከ680 ሚሊየን ብር በላይ የተከናወነ ነው ብለዋል። ጠቅላይ ሚኒስትሩ የጅማ ውሏቸውን ሲያጠናቀቁ ወደፊት በጅማ ከተማ አቅራቢያ ለሚገነባ የኢንዱስትሪ ዞን የመሰረት ድንጋይ ኑረዋል። የጅማ ከተማ ነዋሪዎች በዛሬው ዕለት የተመረቁት የመሰረተ ልማት ግንባታዎች በእጅጉ ይጠቅሙናል ሲሉ ለአሜሪካ ድምፅ ሬዲዮ ገልጸዋል። ይጠቅማል። ድሮ እኮ አዲስ አበባ ሄደን ነው እኛ ተመዝግበ ወርዛን ፓስፖርቱን ምኑ ምኑ እዙ ጨርሰን ስትሬት ላይ ወንዘ መብረ ነው ያ አይጠቅምንም ቀጣዩ እሁድ ምርጫ ይካሄዳል። በዚህ ምርጫ እርስዎ በቂ መረጃ አግኝተው የመራጭ ካርድ፣ የድምጽ መስጫ ካርድ ወስደዋል። በምን መስፈርቶች ነው ለማን ግለሰብ ወይ ለየትኛው ፓርቲ ድምጾትን ሊሰጡ የወሰኑት? በምን በምን መስፈርቶች ነው? ለምንድነው ኢህአዴግን ያስተድናል ብዙ ነገሮች እያየን ነው የልማት እንቅስቃሴ ይው እስከ ንደርስ እያየን አለ ልማት እያንቀሳቀሰ ነው ለዘመናት ተዘግቶ የነበረ አባይ ግድብ ለታሪክ ይሄ ብቻ ይበቅኛል። ድሮ ታሪክ አውቃለሁ። ስለዚህ ደስተኛ ኖት ማለት ነው? ደስተኛ በዚህ መንግስት ለተጓረት አግኝተናል። አንድ እሱ ብቻ ሳይሆን ልማቱ ግንባታ እየተካሄደ ነው። ሃይድሮሊክ ፓወር በየቦታ እየተመሰረተ ነው። ህንፃዎችን እያየ ነው። በጉል ስራ ክራይ ቤት ነው የሚኖረው። ይሄው ይህን ነው መተደረደ በቃ ይህን አድርገህ የሚኖረው። ስሞትም አልበል ደመቀች ይባላለሁ። እሺ ወይዘሮ ደመቀች፣ በመጪው እሁድ ምርጫ ይካሄዳል ኢትዮጵያ ውስጥ። ይሳተፋሉ በዚህ ምርጫ? ተሳታፊ ነኝ። አዎ። በምን መስፈርቶች ነው እንግዲህ ድምጾትን የሚሰጡት እርስዎ? ያው በተማርኩት መሰረት በቀበሌ በተማርኩት መሰረት ይሳተፋለሁ። ማነው ያስተማረት? ቀበሌ፣ ቀበሌ ስብሰባ ላይ ነበር ነው ያው ሊቀንብራችን ምርጫው አመራረጡን ሁሉ ተምረ ነዋል አለ እንግዲህ ቀን ሁለት፣ እንግዲህ ሄደን የተማርነው ትምህርቱ መሰረት ምርጫችን እመርጣለን። ለአሜሪካ ድምፅ ሬዲዮ ለደህንነታችን እንሰጋለን በማለት ስማቸውንና ድምፃቸውን በሬዲዮ ለማስቀረጽ ያልፈቀዱ ነዋሪዎች በከተማዋ የተለያዩ የልማት ስራዎች መኖራቸውን ገልጸው በርካታ የአስተዳደርና የመብት ይዞታ ጉድለቶች መኖራቸውን ይናገራሉ። ከጅማ ከተማ አቅራቢያ የሚገኙ የገጠር ቀበሌዎችም አምርተናል። ከረዩ መንደር በግብርና ስራ የሚተዳደሩ በአስፋልት አጠገብ የሚኖሩ አርሶ አደሮች የሚኖሩባት ልዩ ስፍራ ነች። አቶ መሀመድ ማርፈጃቸውን ከብቶቻቸውን ጠምደው ሲያርሱ ከቆዩ በኋላ ለአጥር የሚሆን ቅንጭብት እየከተከቱ ነው። ስሜ ማመድ ነው። የሚኖሩበት እንግዲህ ሻርሼ ነው። ገበሬ ነው። አሁን እንግዲህ ወስኔናል። እንግዲህ ወስኔናል። በምንድን ነው የወሰኑ? ያው በትነ በምንድን ነው ከኒሳ አማርኛምት ይባላለች ንብ ነው ንብ ነች ንብ ለምን ንብን መረጡ ያው እንግዲህ በቃ እሱ እያሳዩናል የሚያሳዩን እሱ ብቻ ነው እሱ ምረጡ ይለናል ምረጡ ሌላ አማራጭ እንዳለ ያውቃሉ ተቃዋሚዎች አሉ እሱ እንኳን እኛ አላይንም እነሱም ብቅ ብሎ ለኛ አልታዩን አልነገሯችሁ አዎ አልነገሩንም እኛ ጋር አልደረሱም አዎ አልደረሱም እኛ ጋር ሌላኛው ጎረቤታቸው ደግሞ ያሉባቸው መሰረታዊ ችግሮች በተለይ የንጹህ ውሃና የግብርና ግብአት እጥረቶችን ይዘረዝራል። ሜ ማማደ ሚንሀጂ ነው። ሼት አካባቢ ነው። ይሄዩ ጉደታ ቡላ አካባቢ ነው። ቀበሌ ጉደታ ቡላ ነው። ጅማዞን ነው። አሁን በአሳ ያለው ብ ወደ ውሃ ሄድኩ ነው። ውሃ ምንድን ነው? እናንተ አካባቢ ያለው ችግር ውሃ? ችግር ውሃ ቦምባ የለም። ኛ ጋ ቦምባ በእጅ ምናምን ቆፍሮ ምናምን ብሎ አንዳንድ ቦታ አልፎ ቆፈረ አንድ ላ ካና አያገኘም። በማሽን ደሞ የተቆፈረ የኮሚቴ የልቃንበሬ አካባቢ ምናምን ራሱ ጋር ቆፍሮ ይጣልጣል። የኛ በጣም ችግር ውስጥ ነው አለውይህ እንግዲህ የጉድጓድ ውሃ መሆኑ ጉድጓድ ውሃ ውሻ ይጠጣል፣ ሁሉም ነገር አውሬ ምናምን ይጠጣል። ዛ ሄዶ ኛ ሚጠጣ ነው። እናንተ በአይን እያቸው አሁን ፊልም አሁን እንግዲህ እዚህ ፊት ለፊቴ የሚታየኝ ጭቃ አለ። ጭቃውን ተሻግረን በድንጋይ ላይ ቆመን እያለፈን ነው። በስተግራይ በኩል እንግዲህ ውሃ የኩሬ ውሃ ይታየኛል። የኩሬ ውሃ ነው ከመሀል የበቀሉ ጀርም ብቻ ነው። እሺ እንዳለ ጀርም ብቻ ነው። ልጆቹ እንደዚህ የቆሙ የሴት ልጅ የወንድ ልጅ እንደዚህ ወደ መቶ ሁለት መቶ ሶስት መቶ በላይ ነው ይሄ ውሃ የሚጠጡ ውሃ ደግሞ በሳምንት ኪኒን ገንዘብ በጣም ጨረሴ በጅማና አካባቢዋ ኦህዴድ ኢህአዴግን ወክለው ለህዝብ ተወካዮች ምክር ቤት የሚወዳደሩት ዶክተር ኬባ ኡርጌሳ በዛሬ ዕለት የጅማ አባ ጅፋር አውሮፕላን ማረፊያ ሲመረቅ አግኝቻቸው፣ በጅማ ለኦሮሚያ ምክር ቤት ኦህዴድ ኢህአዴግን ወክለው የኦሮሚያ ክልል ፕሬዚዳንት አቶ ሙክታር ከድር፣ ወይዘሮ ኡሚ አባ ጀማልና አቶ ሰለሞን አባባ ይወዳደራሉ። በጅማ ገዢው ፓርቲ ያሸንፍ ወይም ተቃዋሚዎች ለማህበረሰቡ እድገትና ዘለቄታነት ያለው የኑሮ መሻሻል መስራት ይጠበቅባቸዋል። በሌሎች የሀገሪቱ ክፍሎች እውነት እንደሆነ ሁሉ ድህነት በስፋት መኖሩና በተለይ በገጠር አካባቢዎች የምጣኔ ሀብት ተሳትፎና የማህበረሰብ አገልግሎቶችን ማስፋፋት ቀጣዩ ስራቸው ይሆናል። በነገ ዕለት የጅማ ከተማና አካባቢዋን የተቃዋሚዎችና የግል ተወዳዳሪዎችን እንቅስቃሴ አቀርባለሁ። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ ከጅማ። አድማጮች አሁን ወደ መደበኛው የምሽቱ ቅንብር ነው የምንሻገረው። ሐኪሞን ይጠይቁ ሳምንታዊው ቅንብር ሐኪሞን ይጠይቁ በአለርጂ በሚቀሰቀሱ የአፍንጫ የጉሮሮና የአየር ቧንቧ በሽታዎች ዙሪያ ከበርካታ የፕሮግራሙ ተከታታዮች የደረሱ ተዛማች ጥያቄዎች የባለሙያ ምላሽ የሚያስተናግድበት ተከታታይ ቅንብር የመጀመሪያ ክፍል ነው። ይዘው የቀረበው በዚህ በዩናይት ስቴትስ የኮኔቲከት ዩኒቨርሲቲ ረዳት የሕክምና ፕሮፌሰርና የአንገት በላይ ሕክምና እንዲሁም ቀዶ ሕክምና ባለሙያውን ዶክተር በላቸው ተሰማን አወያይተናል። ለመሆኑ አለርጂ ምንድን ነው? በምንስ ይቀሰቀሳል? ለቀዳሚ ጥያቄ ዶክተር በላቸው በሚሰጡት መልስ እንጀምራለን። አሉላ አመሰግናለሁ። ደግሜ መትቼ ከአድማጮቻችን ጋር እና ከአንተ ጋር ውይይት እንዳደረግ እድል ስለሰጠኸኝ የምንነጋገርበት እንግዲህ አለርጂ የሚከሰተው ሰውነታችን ከውጪ ካሉ ነገሮች ወይም ሰውነታችንን ያሉትን ነገሮች እንደ መጥፎ ወይም እንደ እንደ ባክቴሪያ ወይ እንደ ሌላ አይነት ነገር አይቶ በሚያይበት ጊዜ ሰውነታችንን እነዚህን ነገሮች ለመዋጋት የሚያደርገው ጦርነት ነው በቀላሉ። እነዚህ ነገሮች ምን ሊሆኑ ይችላሉ ብለን ብናይ፣ እንደ የምንበላው ምግብ አለርጂ ሊኖርብን ይችላል። ከውጭ ያሉት እነዚህ ፖልኖች ወይም ከዛፍ ላይ የሚበኑት ብናኞች ሊሆኑ ይችላሉ። የተነሳው ከመድኃኒት አለርጂ ሊኖረን ይችላል። እና በሰፊው አለርጂ ምንድን ነው? ሰውነታችን ከውጭ የሚያገኘውን ነገር እንደ መጥፎ ነገር አይቶ የሚያደርገው ለመዋጋት የሚያደርገው ምላሽ ነው ማለት ነው። በቃ እንደሱ ነው። በቀላሉ ለማየት እንደዚህ ነው እና ያው ያ ምላሹ ከትንሹ እስከ ሰፊው ሆኖ ሊታይ ይችላል። ዶክተር በላቸውን አለርጂ ምንድን ነው በምንስ ይቀሰቀሳል የሚለውን መሰረታዊ ጭብጥ አስይዘውናል። ምን አይነት ዋና ዋና የአለርጂ ቀስቃሽ ነገሮች ይታወቃሉ በተለይ ከአንገብ በላይ የአለርጂ በሽታን በመቀስቀስ እንግዲህ አሉላ አንዳንድ ጊዜ በሕክምና ውስጥ ስናይ አንዳንድ ጊዜ በአንገት በላይ ብቻ ስናተኩር የምናስበው ምንድን ነው፣ ይሄ ነገር አለርጂው በአንገት በላይ ያለውን በሽታ የሚቀሰቅሰው የአንገት በላይ በሽታ ብቻ ነው ብለን ማየት እንችላለን። ከዚህም አልፎ ደግሞ ከአንገት በላይ ጋር ግንኙነት የሌላቸው ነገሮች የአንገት በላይ ያሉትን በሽታዎች ሊቀሰቅሱ ይችላሉ። ለምሳሌ አሁን በጊዜያዊ ወይም ወቅታዊ በሆነ ችግር በምናይበት ጊዜ ይሄ በአበባ ወይ ከዛፎች ላይ የሚመጡት ብናኞች አፍንጫ ውስጥ ያለውን አለርጂ ሊያስጀምሩ ይችላሉ። ይሄ አፍንጫ ውስጥ ያለው አለርጂ አንዳንድ ሰዎች አስማቸውን ሊያስነሳባቸው ይችላል። እና የአንገት በላይ በሽታና ማለት አፍንጫ ውስጥ ያለው የሳይነስ ችግርና አስም የተገናኙ ናቸው። ምክንያቱም ሰውነት ውስጥ ያለው እንደ ቅድም እንዳልነው ጦርነት በሚጀመርበት ጊዜ ያ ጦርነት አፍንጫ ብቻ ወጋለሁ ብቻ ብሎ አይደለም የሚነሳው። አንዴ ይሄ ጦርነቱ ምንድን ነው? በኢንፍላሜሽን እንበለው። ይሄ ኢንፍላሜሽን በሚነሳበት ጊዜ ቁስለት ማለት ነው፣ ቁስለት እብጠቱ በሚነሳበት ጊዜ አፍንጫ ሊያሳብጥ ይችላል፣ ጉሮሮ ሊያሳብጥ ይችላል፣ ሊከረክር ይችላል። ብዙ ፍሳሽ ሊያፈስ ይችላል። ሳምባ ሊያሳብጥ ይችላል። እሱ ደግሞ ሳል ሊያመጣ ይችላል። እና በሰፊው ማየት አለብን። አንዳንድ ጊዜ ማለት አፍንጫ ውስጥ ያለው ችግር ወይም ከአንገት በላይ ያለው ችግር ሌላ ነገሮችም ሊያስነሳ ይችላል ማለት ነው። የአለርጂ ሕመም ሲቀሰቀስ በተለይ ከአንገት በላይ ያሉትን እንዳሉት የተለያዩ የሰውነት ክፍሎችን የሚመለከቱ ሁኔታዎችም የአንገት በላይን የጤንነት ሁኔታ ሊያናጉ ወይም ሊያቃውሱ እንደሚችሉት ሁሉ በምልክትነት ደረጃ ከሌሎች የአንገት በላይ በሽታዎች ለይተው ሰዎች እንዲያውቋቸው ይሄ በእርግጥም ከአለርጂ ጋር በተያያዘ የተቀሰቀሰ ነው ተብሎ ተለይቶ እንዲታወቅ ምን አይነት አይነተኛ ምልክቶች አሉ? ከጉንፋን ወይም ከቅዝቃዜ ጋር ወይንም ከሌሎች የአንገት በላይ በሽታዎች ጋር በተያያዘ የመጣ ሳይሆን አለርጂ የቀሰቀሰው ነው ብለው እንዲያስቡ እንደው በአመላካችነት ሊነገሩ የሚችሉ ካሉ ይሄ በጣም ጥሩ ጥያቄ ነው። እንዲያውም በብሹ በብዙ በሽተኞች ላይ የሚከሰተው ችግር ነው። ማለት ሰዎች አንዳንድ በሽታ በሚኖርባቸው ጊዜ ይሄ ወ ይሄ አለርጂዬ ነው፣ አለርጂ ተነስቶብኛል ብለው ችላ ሊሉት ይችላሉ። ስለዚህ አለርጂ በሚመጣበት ጊዜ አንዳንድ ጊዜ መኮርኮር ይኖራል። አፍንጫ መደፈን ሊኖር ይችላል። ፈሳሽ ወይም አይን ሊበላ ይችላል ማለት ሊያሳሽ ይችላል። የሚወጣውም ፍሳሽ ወይ ከአፍንጫ የሚወጣው ፍሳሽ ቀለም የለውም ብዙ ጊዜ የአለርጂ ሲሆን፣ አይን ሊያብጥ ይችላል፣ ቆዳ ሊያብጥ ይችላል። ችግሩ ምንድን ነው? እንደዚህ አይነት ችግሮች በሚከሰቱበት ጊዜ ከአንገት በላይ ሐኪም ወይ የፕራይመሪ ኬር ዳክተር የመጀመሪያ የሚታየውን ሐኪሞች አይቶ ቼክ መደረግ አስፈላጊ ነው። ምክንያቱም ይሄ እንዳልኩት ያ የሚከሰተው ጦርነት ኢንፍላሜሽን ያል ነው ቅድም የሰውነት ቁስለት ወይም እብጠት ሁኔታ፣ የሰውነቱ እብጠቱ የእኛ ሰውነት አለርጂ ሆነ፣ ወይም ሌላ ቁስል ሆነ፣ ወይም ሌላ አይነት በሽታዎች የእኛ ሰውነት ይሄ የሚጀምረውን ጦርነት ልዩነት ስለማያውቅ መጠንቀቅ አለብን። ነገር ግን ወቅት በሚቀየርበት ጊዜ ሁላችንም፣ እኔም ራሴ አሁን አለርጂ አለብኝ። ስለዚህ ማስነጠስ የምንጀምር ከሆነ አፍንጫችን የሚደፈን ከሆነ ፈሳሽ አፍንጫችን ውስጥ ፈሳሽ የሚፈስ ከሆነ ጆሯችንን የሚበላን ከሆነ ጉሮሯችንን የሚበላን ከሆነ ይሄ የአለርጂ ምልክት ነው። ግን ደግሞ ከዛ በላይ አልፎ እነዚህ ነገሮች የሚቀየሩ ከሆነ ይሄ አለርጂ ብቻ ብሎ ነው መተው ጥሩ ነገር አይደለም። ስለዚህ በባለሙያ በእርግጥ ተለይቶ እንዲታወቅና ከአለርጂ ውጭ ያለ በሽታም ካለ በአግባቡ በጊዜው እንዲረዳ ማድረግና ጥንቃቄውን መውሰድ ህሙማኑ ትኩረት ሊሰጡት የሚገባ ጉዳይ ነው እያሉን ነው። ልክ ነው ዶክተር በላቸው በበሽታ አይነትነት ከአንድ በላይ ከአለርጂ ጋር የተያያዙ የአፍንጫ የጉሮሮና የጆሮ በሽታዎች ብዙ ጊዜ ሲነሱ ይሰማልና ና በበሽታ አይነትነት ሊጠቀሱ የሚችሉ ምናልባት የሚያሳዩት ምልክቶች ተቀራራቢም ቢሆኑ አለርጂን አያይዘው የሚመጡ የበሽታ አይነቶች ዋና ዋና የሚባሉትን ሊገልጹልን ይችላሉ? በፊት በሰፊው የተነጋገርንበት ሳይነስ የሚባለው እና ይሄ አፍንጫ ውስጥ እብጠት በሚገኝበት ጊዜና ሳይነሶቹ በሚደፈኑበት ጊዜ እብጠቱ እንግዲህ አሁን በወቅቱ የሚጀምረው በአለርጂ ሊሆን ይችላል። ሳይነስ በሚደፈንበት ጊዜ ይሄ የተደፈነው ሳይነስ ወይ ልዩ ልዩ አይነት በሽታ የሚያመጡ ህዋሳቶች አድገው እንደ ባክቴሪያ ወይ እንደ ቫይረሶቹ ኢንፌክሽን ሊያመጡ ይችላሉ። ስለዚህ የሳይነስ ኢንፌክሽን የሚባለው ከአለርጂ ሊመጣ ይችላል። አንደ አንደኛ እሱ ነው። ሁለተኛ የጆሮ ቱቦ ወደ ውስጥ በሚደፈንበት ጊዜ አንዳንድ ሰዎች ጆሮቸው ሊደፈን ይችላል። መስማት ሊያቀታቸው ይችላል። ምክንያቱም ጆሮ ውስጥ ውሀ ሊከማች ይችላል እና የጆሮ በሽታ ሊያመጣ ይችላል። አንዳንድ ጊዜ ደግሞ ሰዎች እንደዚህ በሚነሳበት ጊዜ ጉሮሯቸው ሊበላቸው ይችላል። አልፎ ተርፎም አንዳንድ ሰዎች አለጃቸው በሚነሳበት ጊዜ በጣም ከባድ አይነት ሳል ሊጀምራቸው ይችላል እና በቀላሉ በምናይበት ጊዜ እነዚህ በሽታዎች ምንድን ነው? ይሄንን ሁላ የሚጀምረው ምንድን ነው? ይሄ በፊት የተነጋገር ነው። እብጠቱ ኢንፍላሜሽን የሚባለው ነገር ነው። እሱ ነው እነዚህ ነገሮች በሙሉ የሚያመጣው፣ የአፍንጫውን እብጠት፣ የጆሮ ውሀ መያዝ፣ የሳምባ መነካት፣ ወይ የጉሮሮ መነካትና ሳሌ ማምጣት። እነዚህ ነገሮች በሙሉ የሚመጡት ሰውነታችን ከውጭ የሚያያቸውን ነገሮች በሚያመጣው ግፍት የሚመጣው እብጠት ወይም ኢንፍላሜሽን ነው። አድማጮች፣ ተከታዩ ቅንብር በሚቀጥለው ሳምንት ይቀርባል። አሁን ምርጫ 2007 ሌላ ዘገባ ይኖረናል። በአምቦ ከተማ ምሳ ላይ ከጓደኞቻቸው ጋር ተቀምጠው ሲወያዩና ሲጨዋወቱ ባልደረባችን ሄኖክ ሰማ ጊዜር የድምፅ መቅረጫውን ይዞ የተቀላቀላቸውን ሁለት መምህራን የፖለቲካ ምርጫና ሕይወት መልከት ያደርጋል በተከታዩ ዘገባው። ባሏን ያልደገፈች ማንም ትደግፋለች። እስቲ ስምህን ና የምትወዳደርበትንም ወረዳ ግለጽልኝ። እኔ የምወዳደርበት ሚራብ ሸዋ ዞን አንቦ ወረዳ ላይ ነው የተወዳደርኩት። ቶሌራ ኩመሰበላለው መድረክን ወክዬ ወይም ን ወክዬ ነው የተወዳደርኩት እንግዲህ እዚህ የምንገኘው ከባለቤተ ጋር ነው። ሁለታችሁም መምህራን ናችሁ? መምህራን ነን። ሁለታችን ሰብአዊ መብት አይቼ ሰምቼ እነሱን መርጫለሁ። ስለዚህ እነሱን እደግፋለሁ። ህዝቡ ድጋፍ አላቸው? እዚህ ድጋፍ ይሰጣቸዋል? አዎ በጣም እኔ 99 ፐርሰንት ህዝብ ድጋፍ ይሰጣል። እነሱ የሚያደርጉት የሆነ ቴክኒክ አላቸው። በአንድ አምስት ተደራጅተው አንድ ለአምስት ማለት ነው እነሱን አሳምነው ንብን እንጂ ሌላ እንዳትመርጡ የሆነ ነገር እናንተን ይቀርጻል እያሉ ሰዎችን የሚያጨበርብሩት እንጂ፣ ሪያሊቲ በቃ እኔ በጣም ህዝብ መድረክን ይመርጣል። እንግዲህ አምቦ ጉደር ይህን አካባቢ ይዞ በጠቅላላ ኢህአዴግ አንድ ለአምስት በሚለው በአባላቱ እንደሚያደራጅ ነው የገለጽከው። ኦፌኮ ደግሞ በአንጻሩ ብዙ ህዝባዊ ሰልፎችን ይጠራል፣ ስብሰባዎችን ያካሂዳል። ኢህአዴጎችም እንደዚህ አይነት ሰፊ የህዝብ ማሰባሰብ አይነት ስራ ይሰራሉ አይሰሩም? ማለት ስብሰባ ይወጣሉ ይጠራሉ፣ ግን ብዙ ሰው አይወጣም። ሰው ካልወጣ የውኔ ነገር ይወስዳሉ። በአንድ ምስት እንትን አድርጎ ያወጣሉ እንጂ እንትን ስለዚህ እነሱ የተለየ አደረጃጀት ነው ያላቸው ማለት ነው። እስኪ ሙሉ ስምሽ እንገርኝ ና ባለቤትሽ እንግዲህ የፖለቲካ ተወዳዳሪ ነው። ፈቀድሽ አንቺ? አዎ፣ እኔ ፈቅጃለሁ። እኔ ስሜ መምህርት ረብቃሽ እሽፈራው እባላለሁ። ምዕራብ ሸዋ ዞን አምቦ ወረዳ ነው የማስተምረው። ትምህርት ቤቴም ቆራ ይባላል። እዛ ነው የማስተምረው እሱ መድረክ ወክሎ በመወዳደሩ በጣም ደስ ይለኛል። ደግፈዋለሁ። የእኔ ደጋፊ ናት ሲል ነበር። ፖለቲከኛ ባል ሲኖር እንዴት ነው? ጥሩ ነው እንግዲህ። መምህርት ነሽ አንቺ፣ በመንግስት ስራ ነው የተሰማራሽው። ጥሩ ነው። ፖለቲከኛ ባል ጥሩ ነው። አንዳንዴም ችግር ቢኖረም እሱ እንወጣዋለን። ያው አምነንበት ነው የገባነው ስለሆነ ችግርም ካለ እንወጣዋለን። ምን አይነት ችግር ለምሳሌ? ለምሳሌ ከትንሹ ብንነሳ ትምህርት ቤት አሁን እንደ ሌሎቹ እንደፈለግን ፍቃድ መውሰድ አንችልም። ፍቃድ ከወሰድኩ ነው ለማነሳሳት ነው የሄደችው ለቅስቀሳ ነው የሄደችው ነው የሚባለው። ለችግሩ እንኳን ፍቃድ አንወስድም ማለት ነው። የሁሉ ችግር አለ፣ ከትንሹ ከተነሳ ማለት ነው። ወደ ሌላ ደግሞ ስንሄድ ዝውውር አናገኝም። አሁን እሱ አገልግሎቱ ብዙ ነው። ነገር ግን አሁን ገጠር ነው የሚያስተምረው። ከእሱ በኋላ ያሉት ምላስ ስላላቸው ከእነሱ ስር ስለሚሮጡ አሁን ቢሮ ነው የገቡት። አሁን ቢሮ የገቡ አሉ። እነዚህ እነዚህ ችግሮች ስላሉ እነዚህን ሁሉ ተጋፍጣችሁ ነው ማለት ነው የፖለቲካ እንቅስቃሴ ውስጥ የገባችሁት። ቅድም ስትነግረን የኢህአዴግ አባል እንደነበርክ ስትነግረኝ ነበረ። እስኪ ንገረኝ ስለሱ እንደቀየርክ መጀመሪያ ያው ትምህርቴ ወደ ስራ ሲገባው 1997 ነው የገባው። እዚህ አሁን ጥብስ ምሳዘው እየበሉ ነው ማናገራቸው፣ ጥብሱ ችችችችች ይላል። እሺ፣ ያው ከኢህአዴግ እንዴት እንደወጣ እየገለጽክልኝ ነበር። እሺ፣ እነሱን አባል ነበር። ያው ዳይሬክተር ሰርቻለሁ፣ ሱፐርቫይዘር፣ አጠቃላይ አምስት አመት የእነሱ እንትን ሆኜ ሰርቻለሁ ማለት ነው ከዛ በኋላ ያልሆነ ነገር ውሸት ውሸት ህዝብ ህዝባችን እንትን እንዳያረጋለን እያሳሳት ነው። እኔ ሪያሊቲን እንጂ ውሸትን አልወድም። ጤንጤ ነኝ በእምነትም። ስለዚህ እነሱ ለሚን አይዋሽም እያሉ መጨረሻ ላይ እኔ እንደአጋጣሚ ሆነው የዘመድ ቤት እጅ አለው። የዘመድ ቤት ደግሞ ላያው ቢኮ ነው የተከራዩት። እኔ አጋጣሚ እነሱን እንዳከራዩ አላቅም። እንዳጋጣሚ አጋጣሚ ሄድኩና የወረዳ ምክትል ቢሮ ማለት ነው። የእኛ ቢሮ ምክትል ነው። እዛ አያየኝ ና አምስት ደቂቃ ውስጥ። ከዛ ደወሉልኝ የት ነው ያለ ስሉኝ፣ አንብ ውስጥ ነኝ አለ። ከዛ በኋላ በሳምንቱ ደብዳቤ ብቻ ነው የሰጡኝ። ምንም ሳይጠየቁኝ ደብዳቤ ሰጡኝ። የምን ደብዳቤ ከሱፐርቫይዘር ለቃችሁ ወደ መምህርነት ወደ ተራባልነት ወረድክ ማለት ነው። ከዛ ወደ ኦፌኮ ዞርክና አሁን እየተወዳደርክ ነው። በጣም ነው የማመሰግነው። መልካም እድል በዚህ በምታደርገው የምረጡኝ ዘመቻም ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ዝግጅታችን የዛሬው እዚህ ላይ ያበቃ። ለአሁኑ ግን በመስክና ዚህም ባሉ ዘጋቢዎችና ባልደረቦቻችን ስም ለምሽት 3 ሰዓት በአጭር ሞገድ 19፣ 22ና 25 ሜትር ባንዶች በመደበኛ ስርጭታችን መልሰን እስክናገኛችሁ ከአቀናባሪ ጽዮን ግርማ ጋር በመሆን ነው የምሰናበተው። እስከዚያው መልካም ምሽት።